ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚያስተላልፍላችሁን የረቡዕ ምሽት የአማርኛ ስርጭት አሁን ጀመረ። ¶¶ በኢትዮጵያ የሰብአዊ መብቶች ጥሰት አሳሳቢ ሆኖ መቀጠሉን ኢሰመኮ አስታወቀ። በተለይ በአማራና ኦሮሚያ ክልል አካባቢ ሰፋ ያለ የመብት ጥሰቶች ተመልክተናል። ያስገድዶ መሰወር የጭካኔ የአዋራጅ የሆነና ኢሰብአዊ የሆነ አያያዝ መጨመሩ ኢመደበኛ የሆኑ በሕግ ያልታወቁ የተጠርጣሪዎች ማቆያ ቦታዎች ቁጥራቸው እየተበራከተ መምጣት እንዲሁም ከህግ ውጭ የሆነ የዘፈቀደ እስር የኢሰመኮ ዋና ኮሚሽነር ዳንኤል በቀለ ነበር የሰማቸዋቸው። ሙሉ ዘገባው በአብይ ርዕስ ይቀርባል። ከሀገራዊ የምክክር ኮሚሽኑ የተለየ አስቸኳይ ሀገራዊ ምክክር እንዲጠራ አምስት ፓርቲዎች ጠይቀዋል። በሌላ በኩል የግልገል በለስ ከተማ ነዋሪዎች ለተፈናቃይነት እየተደረጉ መሆኑን ሲገልጹ የዞኑ አስተዳዳሪ ደግሞ ከተማው ወደ ሰላማዊ እንቅስቃሴ መመለሱን ተናግረዋል። እነዚህንና ሌሎችን ዘገባዎችን ይዘናል። ለምሽቱ ክብራትና ክብራን ሳስተናግዳችሁ የማመሸው እንግዲህ ወልዴ ፕሮግራማችንን ከስቱዲዮ የምታቀናብርልን ብርሃን አይሉ ነች። የፕሮግራሙ ዋና አዘጋጅ ጽዮን ግርማናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ልትከታተሉን ትችላላችሁ። አሁን ለምሽቱ የዓለም ዜና ወደ ደረጀ የደስታ አመራችኋል። በድጋሚ ጤና ይስጥልኝ፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በኬንያ የታክስ ጭማሪን በመቃወም ሰልፍ በወጡ የናይሮቢ ነዋሪዎች ላይ ፖሊስ አስለቃሽ ጋዝ ተኩሷል። የኤርትራው ፕሬዚደንት በሱዳን ግጭት ላይ በሚመክረው ስብሰባ ላይ ለመሳተፍ ካይሮ ገብተዋል። በሱዳን ግጭት 3.1 ሚሊዮን ሰዎች መፈናቀላቸውን ተባበሩት መንግስታት ድርጅት አስታወቀ። የሚሉት ዋና ዋናዎቹ ናቸው። አሁን ወደ ዝርዝሮቹ እናልፋለን። በሱዳን ግጭት 3.1 ሚሊየን ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል። በሱዳን እየተባባሰ ባለው ግጭት ሳቢያ ወደ ጎረቤት አገራት የሸሹትን ከ700 ሺህ በላይ ሰዎችን ጨምሮ 3.1 ሚሊየን ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት ዛሬ ሲያስታውቅ፣ ግጭቱ ሙሉ ለሙሉ ወደ ለየለት የእርስ በርስ ጦርነት እያመራ ነው የሚለውን ስጋት ጨምሯል። በእስከ ዛሬው ግጭት ከ3000 በላይ ሰዎች ሕይወታቸውን ሲያጡ ከ6000 በላይ ደግሞ መቁሰላቸውን የሀገሪቱ ጤና ጥበቃ ሚኒስቴር አስታውቋል። 2.4 ሚሊየን የሚሆኑ ሰዎች በአገር ውስጥ መፈናቀላቸውን ዓለም አቀፉ የስደተኞች ድርጅት አይኦኤም አስታውቋል። ወደ ጎረቤት አገራት ከሸሹት ውስጥ ግብጽ ከፍተኛውን ቁጥር ማለትም ከ255 ሺህ በላይ ስታስተናግድ ኢትዮጵያ እስካሁን ከ62,000 በላይ እንደተቀበለች ታውቋል። ይህ በእንዲህ እንዳለ የእንግሊዝ መንግስት ከተፋላሚ ወገኖች ጋር ግንኙነት አላቸው ያላቸውን ስድስት የንግድ ተቋማት ላይ ማዕቀብ መጣሉን አስታውቋል። የኤርትራው ፕሬዚደንት ኢሳያስ አፈወርቂ በሱዳን ግጭት ጉዳይ ላይ ነገ በግብፅ ለሚደረገው የጎረቤት አገራት የመሪዎች ጉባኤ ላይ ለመሳተፍ ካይሮ ገብተዋል። ባለፈው ሰኞ አራት አባላት ያሉት የልማት በይነ መንግስታት ባለስልጣን በምህፃረ ቃል ኢጋድ በሱዳን በመካሄድ ላይ ባለው ግጭት ላይ ለመነጋገር አዲስ አበባ ላይ ተሰብስቦ የነበረ ሲሆን፣ ሁለቱም ተፋላሚ ጀኔራሎች በስብሰባው ላይ ሳይገኙ ቀርተዋል። በአዲስ አበባ የተካሄደውን ስብሰባ የኬንያው ፕሬዚደንት ዊሊያም ሩቶ መምራት የለባቸውም ለተቃዋሚው ኃይሉ ያደላሉ በሚል የሱዳን መንግስት በስብሰባው ላይ እንደማይሳተፍ ሲያስታውቅ ተቀናቃኙ የፈጥኖ ደራሽ ኃይሉ ግን አንድ ተወካይ በስብሰባው ላይ እንዲገኝ ወደ አዲስ አበባ ልኮ እንደነበር ተመልክተዋል። በአሜሪካና በሳውዲ አረቢያ አሸማጋይነት ሁለቱን ወገኖች ስምምነት ላይ ለማድረስ ጀዳ ላይ ለሳምንታት ሲደረግ የነበረው ጥረት ሳይሳካ ቀርቶ ድርድሩ ባለፈው ወር ተሰናክሏል። በኬንያ የታክስ ጭማሪን በመቃወም ሰልፍ በወጡ የናይሮቢ ነዋሪዎች ላይ ፖሊስ አስለቃሽ ጋዝ ተኩሷል። በተቃዋሚ መሪ ራይላ ኦዲንጋ በተጠራው ሰልፍ ላይ ነዋሪዎች እንዳይገኙ ፖሊስ ቢያግድም ዝቅተኛ የኑሮ ደረጃ ላይ የሚገኙ ነዋሪዎች በብዛት በሚገኙባት ማታሬ በምትባል የመዲናዋ ክፍል ተቃዋሚዎች ድንጋይ ሲወረውሩ ፖሊስ በአጸፋው አስለቃሽ ጋዝ ተኩሷል። ባለፈው ሳምንት በነበረው ተቃውሞ ስድስት ሰዎች ሕይወታቸው እንዳለፈ የአገር ውስጥ ጉዳይ ሚኒስቴር አስታውቋል። ዛሬ ጠዋት ከተካሄደው የተቃውሞ ሰልፍ ቀደም ብሎ ሰልፉን ለማካሄድ ጥሪ ያደረጉት ወገኖች ባለስልጣናትን አላሳወቁም። በመሆኑም ሰልፉ ሕገወጥ ነው በሚል የፖሊስ አዛዡ የተቃዋሚ ደጋፊዎች በሰልፉ እንዳይሳተፉ አስጠንቅቀው ነበር። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢራኑ ፕሬዚደንት ኢብራሂም ራይሲ በአፍሪካ የሚያደርጉትን ጉዞ በመጀመር ዛሬ ረቡ ከኬንያው ፕሬዚደንት ዊልያም ሩቶ ጋር ተገናኝተው ተነጋግረዋል። ከታቀደለት አንድ ቀን ዘግይቶ የጀመረው የአፍሪካ ጉብኝታቸው በሶስት አገራት እንደሚደረግ ታውቋል። ራይሲ ዩጋንዳ እና ዚምባብዌ በዚህ ሳምንት እንደሚጎበኙ ታውቋል። የእስላማዊቷ ሪፐብሊክ አገር በዓለም የደረሰባትን መገለል ለመቀነስ በዲፕሎማሲያዊ መስክ አዲስ ህብረት ለመፍጠር የምታደርገው ጥረት ነው ተብሏል። ጉብኝቱ ከ11 ዓመታት በኋላ በኢራን ፕሬዚደንት የተደረገ የአፍሪካ ጉብኝት እንደሆነም ተነግረዋል። ከቅርብ ወራት ወዲህ አፍሪካ የዲፕሎማሲያዊ ውጊያ መድረክ መሆኗን የጠቀሰው የኤኤፍፒ ዘገባ ሩሲያ በዩክሬን ላይ ለፈጸመችው ወረራ የአፍሪካውያንን ድጋፍ ስትሻ የምዕራቡን ዓለምም ከአህጉሪቱ ጋር ያለውን ግንኙነት ለማጥበቅ በመጣር ላይ ነው። ህንድና ቻይና በበኩላቸው ለመሰረተ ልማት ግንባታ ከፍተኛ ወጪ መድበዋል። የተዳከመውን የአገሪቱን የግል ዘርፍ ለማበረታታት በሚል ግብጽ ሁለት ቢሊዮን ዶላር ገደማ ዋጋ ያላቸውን የመንግስት ድርጅቶችን ለመሸጥ በርካታ ስምምነቶችን እንደፈጸመች አስታወቀች። የግብጹ ጠቅላይ ሚኒስትር ሙስጠፋ ማድቡሊ በቴሌቪዥን በተላለፈ ጋዜጣዊ መግለጫቸው እንደተናገሩት እስካሁን ከተፈጸመው የድርጅቶቹ ሽያጭ መንግስት አንድ ነጥብ ዘጠኝ ቢሊዮን ዶላር ገቢ አግኝተዋል። የተንኮታኮተው የግብፅ ኢኮኖሚ እንዲያገግም አገሪቱ ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ 3 ቢሊዮን ዶላር ጥቅል የዋስትና ድጋፍ እንደምታገኝ ቃል የተገባላት ሲሆን የመንግስት ድርጅቶቹን ድርሻ የመሸጡ ፕሮግራም የዚሁ ሂደት አካል እንደሆነ ታውቋል። በመንግስት የተያዙ ተቋማትን ለመቀነስና ወደ ግልም ለማዛወር በተያያዘው እቅድ ግብፅ 32 የመንግስት ድርጅቶችን ድርሻ ለመሸጥ አቅዳለች። በመጨረሻም በእስራኤል መንግስት የፍትህ ስርዓቱን ለማሻሻል በሚል ያወጣው ዕቅድ በፓርላማ መጽደቁን ተከትሎ የአገሪቱ ዜጎች በቀኝ ወግ አጥባቂው መንግስት ላይ ተቃውሟቸውን በማሰማት ላይ ናቸው። በንግድ መዲናዋ ቴልአቪቭ ፖሊስ በደርዘን የሚቆጠሩ ተቃዋሚዎችን መያዙን አስታውቋል። በዋና አውራ ጎዳናዎችና በቴል አቪቭ አየር ማረፊያ ትናንት ማክሰኞ ተቃውሞ ሲደረግ ውሏል። አዲስ በተሻሻለው ሕግ የፍትህ አካሉ መንግስት የሚያሳልፋቸውን ውሳኔዎች የመሻር ስልጣኑን እንዲገታ ያደርጋል። በተጨማሪም በዳኞች ሹመትን በተመለከተ መንግስት የበለጠ ሚና እንዲኖረው ያደርጋል ተብሏል። ተቃዋሚዎች እርምጃው ዲሞክራሲን ያዳክማል ሲሉ ይተቻሉ። በሙስና ተጠርጥረው በፍርድ ሂደት ላይ የሚገኙት የአገሪቱ ጠቅላይ ሚኒስትር ቤንጃሚን ናታንያሁ በእርሳቸው ላይ ሊመጣ ያንዣበበውን ፍርድ ለማምለጥ የቀየሱት ዘዴ ነው ሲሉ ተቃዋሚዎች ይከሳሉ። ናታንያሁ ክሱን ያስተባብላሉ። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጃ፣ የደስታን ለዓለም ዜናው፣ አመሰግናለሁ። የምትከታተሉት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል ከዋሽንግተን ዲሲ ከአሜሪካ ድምፅ የሚተላለፍላችሁን የሐምሌ 5 2015 ዓም ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዲ ወልዲነኝ ብርሃን ኃይሉ፣ ዝግጅቱን ከስቱዲዮ በቀጥታ ትመራልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። የዝግጅቶቻችንን ምስልና ድምፅ ያቀናበሩልን ግርማ ደገፋና ቺሳ አሸናፊ ናቸው። የዌብና ማኅበራዊ ሚዲያችንን ደግሞ የምታድስልን አበባየሁ ገበያ ነች። አሁን በቀጥታ ወደ ምሽቱ አብይ ርዕስ እናልፋለን። በኢትዮጵያ የሰብአዊ መብቶች ጥሰት እጅግ አሳሳቢ ሆኖ መቀጠሉን የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን ለመባባሱ ዋና ምክንያት ያለውን ትጥቃዊ ግጭት በሰላማዊ መንገድ እንዲፈታ ጠየቀ። ኮሚሽኑ በዛሬ ዕለት ይፋ ባደረገው ዓመታዊ ሪፖርቱ ያለ ፍርድ ቤት ትዕዛዝ ሰዎችን አስገድዶ የመሰወር ድርጊት በተጠናቀቀው የበጀት ዓመት ተባብሶ መቀጠሉና እስካሁን ያሉበት የማይታወቁ በርካታ ሰዎች መኖራቸውን አስታውቋል። የኦሮሚያና የአማራ ክልሎች ደግሞ ከፍተኛ የመብት ጥሰት የሚፈጽምባቸው የአገሪቱ ክፍሎች እንደሆኑ ሪፖርቱን ያቀረቡት የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ተናግረዋል። ኬኔዲ አባተ ዝርዝራለሁ። 15 በጀት አመት የሰሜን ኢትዮጵያውን ጦርነት በሰላም ስምምነት ከመቋጨት ጀምሮ የሽግግር ፍትህ ምክር ሀሳብን የመተግበር ጥረትና ሌሎችም የሰብአዊ መብት ሁኔታን ሊያሻሽሉ የሚችሉ ጅምሮች ቢኖሩም በአጠቃላይ ግን በሰብአዊ መብት ረገድ ትርጉም ያለው መሻሻል አልታየም ብሏል በመላው ኢትዮጵያ ላለው የሰብአዊ መብት ጥሰት ዋነኛው ምክንያት የትጥቅ ግጭቶች መቀጠል መሆኑን ያስታወቀው ኢሰመኮ በዚህም ሳቢያ በርካታ የሀገሪቱ አካባቢዎች ተደራሽ እንዳልሆኑ በዋና ኮሚሽነሩ ዶክተር ዳን ዳንኤል በቀለ አማካኝነት በቀረበው ሪፖርቱ አመልክቷል። በሁሉም የሀገሪቱ ክልሎች እልባት ያላገኙ በተለያየ ጊዜ የሚያገረሹና በአዲስ መልክ የሚከሰቱ የታጠቁ ቡድኖች ጥቃቶችና የትጥቅ ግጭቶች አሁንም ዘላቂ ፖለቲካዊና መዋቅራዊ መፍትሄ ያልተሰጣቸው በመሆኑ ቀዳሚ የሆነውን በሰዎች የህይወት የመኖር መብት፣ ሰላምና ደህንነት ትርጉም ያለው መሻሻል አልታየም በየአካባቢዎቹ በሚንቀሳቀሱ ታጣቂ ኃይሎች ሳቢያ በመንግስትና በታጣቂ ኃይሎች መካከል ወይም በተለያዩ የታጣቂ ኃይሎች መካከል በሚደረጉ ውጊያዎች ሳቢያ በርካታ የሀገሪቱ ክፍሎች ለሰዎችና ለመደበኛ እንቅስቃሴ ተደራሽ አለመሆናቸው መሰረታዊ የሆነውን የሰዎች በህይወት የመኖር መብት፣ ሰላምና ደህንነት በሰላም ወጥቶ የመግባት ከቦታ ቦታ በነፃነት የመንቀሳቀስና የመስራት መብት ጭምር አደጋ ላይ እንደወደቀ ቀጥሏል። በመሆኑም ከታጣቂ ቡድኖች ጋር ግጭቶችን በሰላማዊ መንገድ መፍታት እንደሚያስፈልግ ዶክተር ዳንኤል አሳስበዋል። ግጭቶችን በሰላም መፍታትን በተመለከተ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ከሕዝብ ተወካዮች ምክር ቤት ለተነሳላቸው ጥያቄ ምላሽ በሰጡበት ወቅት ለሰላማዊ መፍትሄ ዝግጁ ለሆኑ የታጠቁ ቡድኖች የመንግስታቸው በር ክፍት እንደሆነ መናገራቸው ይታወሳል። ለዚህም ከህወሓት ጋር የተደረሰውን የሰላም ስምምነት በማሳያነት የገለጹት ጠቅላይ ሚኒስትሩ ከኦሮሞ ነጻነት ሰራዊ ት ጋር ተጀምሮ የተቋረጠው የሰላም ንግግር ምን ደረጃ ላይ እንደሚገኝ ከመግለጽ ግን ተቆጥበዋል። የተጠናቀቀው የበጀት ዓመት የተለያዩ ወቅታዊ ክስተቶችን መነሻ በማድረግ ሰዎችን ማንገላታት፣ የዘፈቀደ እስርና አስገድዶ መሰወርን የመሳሰሉ የሰብአዊ መብት ጥሰቶችም በብዛት የተስተዋሉበት መሆኑን በሪፖርታቸው የገለጹት የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በተለይ ኦሮሚያ ክልል፣ አዲስ አበባ ከተማና አማራ ክልል ይህ ተግባር በብዛት የተፈጸመባቸው ናቸው ብለዋል። ያለ ፍርድ ቤት ትዕዛዝ በአስገድዶ መሰወር ድርጊት ከሚያዙ ሰዎች ውስጥ በርካቶች ያሉበት ሳይታወቅ እንደተሰወሩ መቀጠላቸውንም ተናግረዋል። የአስገድዶ መሰወር ድርጊት ሰለባ የሆኑ ሰዎች ከፊሎቹ ከተወሰኑ ቀናት፣ ሳምንታት ወይም ወራት መሰወር በኋላ የተገኙ ቢሆንም በግዳጅ እንደተሰወሩ የቀጠሉ በርካታ ናቸው። በርካቶች ፍርድ ቤት አይቀርቡም አሊያም ከተራዘመ የቅድመ ክስ እስር በኋላ የሚቀርቡ ናቸው። በተለይም በደህንነትና በመከላከያ ሰራዊት አባላት መያዛቸው የተገለጸ ሰዎች ከመደበኛ ማቆያ ቦታዎች ውጪ በወታደሮች ካምፕ ውስጥ ይታሰራሉ። ፍርድ ቤት አይቀርቡም፣ ቤተሰብም ያሉበትን አያውቅም። በማስገደድ ተሰውረው ከነበሩ ሰዎች ውስጥ ከተለያየ የጊዜ መጠን መሰወር በኋላ ወደ ፖሊስ ጣቢያ ተወስደው የተገኙ አሉ። ኦሮሚያና አማራ ክልሎች ደግሞ ከፍተኛ የመብት ጥሰት የሚፈጸምባቸው መሆናቸውን ገልጸዋል። በተለይ በአማራና ኦሮሚያ ክልል አካባቢ ሰፋ ያለ የመብት ጥሰቶች ተመልክተናል። ያስገድዶ መሰወር የጭካኔ፣ የአዋራጅ የሆነና ኢሰብአዊ የሆነ አያያዝ መጨመሩ፣ ኢ መደበኛ የሆኑ በህግ ያልታወቁ የተጠርጣሪዎች ማቆያ ቦታዎች ቁጥራቸው እየተበራከተ መምጣት፣ እንዲሁም ከህግ ውጭ የሆነ የዘፈቀደ እስር እንዲሁም ደግሞ በሰዎች የመንቀሳቀስ መብት ላይ የሚጣሉ ገደቦች እጅግ አሳሳቢና በሌሎች መብቶችና ነፃነቶችም ላይ አሉታዊ ተጽዕኖ የሚኖራቸው ስለሆነና ሀገራዊውን የሰብአዊ መብቶች ሁኔታ ከመሻሻል ይልቅ ወደኋላ የሚጎትቱ በመሆናቸው በመንግስት በኩል አፋጣኝ ትኩረትና ትኩረት ሊሰጠውና ተገቢው እርምጃ ተወስዶ ሊቆም የሚገባው ነው ብለን እንላለን። በመገናኛ ብዙኃን ባለሙያዎች በማህበረሰብ አንቂዎች እና በተቃዋሚ የፖለቲካ ፓርቲ አባላትና ደጋፊዎች ላይ ይፈጸማል ያለው ወከባ እንግልትና እስር መጨመሩንም ኢሰመኩ አስታውቋል። ካለፈው የካቲት ወር ጀምሮ በሀገር አቀፍ ደረጃ በተወሰኑ የማህበራዊ መገናኛ ዘዴዎች ላይ የተደረገው ገደብ እስካሁን ድረስ መቀጠሉንም ያስታወሰው ኮሚሽኑ፣ ይህም ሀሳብን በነፃነት የመግለጽና መረጃ የማግኘት መብትን የገደበ እርምጃ ነው ብሏል። በሌላ በኩል በኢትዮጵያ ያለው የ የሰብአዊ መብት ሁኔታ እየተሻሻለ መሆኑን በመግለጽ የዩናይትድ ስቴትስ መንግስት በኢትዮጵያ ላይ ከጣላቸው ገደቦች ውስጥ የተወሰኑትን ማንሳቱን በቅርቡ አስታውቆ ነበር። ከዛሬው የኢሰመኮ ሪፖርት በኋላ ከአሜሪካ ድምጽ ጋር አጭር ቆይታ ያደረጉት ዶክተር ዳንኤል የዩናይትድ ስቴትስን አቋም በተመለከተ አስተያየት ሰጥተውናል። የአሜሪካ መንግስት በቅርቡ ያሳወቀውን የኢትዮጵያ ውስጥ የሚፈጸሙት የሰብአዊ መብት ጥሰቶች ስልታዊ የሆነ ባህሪ ያላቸው መሆኑ ላይ የተለየ አሰስመንት ከዚህ በፊት ይዞት ከነበረው አቋም የተለየ አሰስመንት የተለየ ድምዳሜ ላይ የደረሰ መሆኑን ያመለከተው፣ እኛም አሁን ካቀረብነው ሪፖርት ጋራ የሚጋጭ አይነት አይደለም። ምክንያቱም ያ የእነሱ ድምዳሜ ምን ነው የሚናገረው፣ በሀገሪቷ ውስጥ የሰብአዊ መብት ጥሰት የለም የሚል ሳይሆን ሲስተማቲክ የሆኑ ስልታዊ የሆኑ በመንግስት ፖሊሲ የሚራመዱ ሆነ ተብለው የሚፈጸሙ ስርአታዊ የሆኑ የሰብአዊ መብት ጥሰት አዝማሚያዎች የሉም የሚል ነው። ይሄ ሲስተሚክ ፓተርንስ ኦፍ ሂውማን ራይትስ ቫዮሌሽንስ ይባላል። የዚህ አይነት የሰብአዊ መብት ጥሰት ለምሳሌ ስንመለከት የነበረው መቼ ነው? በጦርነቱ ወቅት ነው። በጦርነቱ ወቅት የነበሩት የሰብአዊ መብት ጥሰቶች ሲስተሚክ ፓተርንስ ኦፍ ሂማን ራይትስ ቫዮሌሽንስ ናቸው ተብለው ይገለጻሉ። አሁን ግን የምናያቸው የሰብአዊ መብት ጥሰቶች በዛ ቋንቋ የምንገልጻቸው ሳይሆኑ በሰብአዊ መብት ጥሰትነታቸው በሰብአዊ መብት ስጋትነታቸው የምናሳ የምናነሳቸው ጉዳዮች ናቸው። ከሰሜኑ ጦርነት ጋር በተያያዘ ከስራ የተፈናቀሉ የትግራይ ተወላጆችን በተመለከተም ከጋዜጠኞች ጥያቄ የተነሳላቸው ዶክተር ዳንኤል ብዙዎቹ ሲቪል ሰራተኞች ወደ ስራቸው መመለሳቸውን እንዳረጋገጡ ተናግረዋል። ኢሰመኮና የተባበሩት መንግስታት የሰብአዊ መብቶች ጽህፈት ቤት ከሰላም ስምምነቱ በኋላ በትግራይ ክልል ያለውን የሰብአዊ መብት ሁኔታ የማጣራት ስራ መጀመራቸውንም የገለጹት ዶክተር ዳንኤል ስለ ሂደቱም ለአሜሪካ ድምፅ አብራርተዋል። በትግራይ ክልል ከዚህ ከሰላም ስምምነቱ መፈረምና በትግራይ ክልል ጊዜያዊ መስተዳድር ከመቋቋሙ በኋላ ከፌዴራሉ መንግስት ቀርቦ የነበረው አንዱ ጥያቄ የኢትዮጵያ ሰብአዊ መብቶች ኮሚሽን እና የተባበሩት መንግስታት የሰብአዊ መብቶች ጽፈት ቤት በመቀናጀት አሁን ያለው የሰብአዊ መብቶች ሁኔታ ምን እንደሚመስል ክትትል እንዲያደርጉ ጥያቄ አቅርበው ነበረ። ነገር ግን ከመንግስት የቀረበ ጥያቄ በመሆኑ ብቻ ሳይሆን እኛም ካለን የሰብአዊ መብቶች ኮሚሽን ተልእኮ እና ተግባር አንጻር ልናከናውነው የሚገባ ስራ ስለሆነ ከአለፈው አንድ ሳምንት ያህል ጊዜ ጀምሮ በትግራይ ክልልም በጦርነቱ ወደ ተጎዱት ሌሎቹም አካባቢው ክልሎች ላይ የምናሰማራቸውን የሰብአዊ መብት ክትትል ባለሙያዎች ማሰማራት ጀምረናል። መጀመሪያ የጀመርነው በትግራይ ክልል ነው። ነገር ግን ወደ ሁሉም አካባቢዎች በመሄድ የሰብአዊ መብቶች ሁኔታው አሁን ላይ ምን ላይ እንዳለ ክትትል እናደርጋለን። በዚህ ሂደት ውስጥም ደግሞ ቀደም ብለው ስለተፈጸሙ የሰብአዊ መብት ጥሰቶችም መረጃዎች ወደ ትኩረታችን ሲመጡ እንሰበስባለን። ያኔ የተፈጸሙት የሰብአዊ መብት ጥሰቶች ግን ምርመራው ከአሁን ወዲያ የሚጠናቀቀው በሽግግር ፍትህ መዋቅር ወይም ማስተዳደር ስር ነው። የኢትዮጵያ መንግስት እውቅና ባይሰጠውም በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የተቋቋመው ሶስት አባላት ያሉት የሰብአዊ መብት ባለሙያዎች ኮሚሽን ለሚያከናውነው የምርመራ ስራ ኢሰመኮ እገዛ በማድረግ ላይ መሆኑንም የጠቀሱት ዋና ኮሚሽነሩ ሆኖም ዓለም አቀፉ የባለሙያዎች ኮሚሽን የሚፈልገውን እገዛ ከማድረግ ያለፈ ቀጥተኛ ግንኙነት የለንም ብለዋል። የዛሬው የኢሰመኮ ሪፖርት ከሲቪል እና የፖለቲካ ጉዳዮች በተጨማሪ የማህበራዊና ኢኮኖሚያዊ፣ የሴቶችና ህጻናት፣ የአካል ጉዳተኞችና አረጋውያን እንዲሁም ሌሎች ዘርፎችንም የሚዳስስ ሲሆን በመንግስት መወሰድ ስላለባቸው እርምጃዎች ምክር ሀሳብንም ያካተተው ሪፖርቱ ለህዝብ ተወካዮች ምክር ቤትም መላኩን ዶክተር ዳንኤል በቀለ አስታውቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲያ፣ አባትል ዘገባው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡዕ ሐምሌ 5 2015 ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ነበር። የትንታሪው መጽሔት ይቀጥላል። ሀገርን ከጥፋት ለመታደግ የሚያስችል አስቸኳይ አገራዊ ምክክር እንዲካሄድ በትብብር እንሰራለን ያሉ አምስት ፓርቲዎች ጥሪ ያቀረቡ። አስቸኳይ አገራዊ ምክክሩ በሁሉን አቀፍ አገራዊ ምክክር ኮሚሽኑ የሚከናወነው መርሃ ግብር ኮሚሽኑ ከሚያከናውነው መርሃ ግብር ጋር የማይቀላቀልና ሊምታታ የማይገባው እንደሆነም ትብብሩ አስታውቋል። የዚህም ዘገባ መለስካቸው አማ ይዞታል። አምስቱ ፓርቲዎች ከቀትር በፊት ይፋ ባደረጉት ጋዜጣዊ መግለጫ የሀገሪቱ ችግር ብቸኛ መፍትሄ ስልጣን ላይ ባለው መንግስትና ነፍጥ አንስተው ውጊያ ላይ በሚገኙ ኃይሎች እንዲሁም ህጋዊ እውቅና ኖሯቸው በሚንቀሳቀሱ የፖለቲካ ፓርቲዎች መካከል በሚደረግ አስቸኳይ አገር አድን ውይይት እንደሆነ ያስገነዝባሉ። መግለጫው አክለውም ውይይቱ ወይም ምክክሩ በኢትዮጵያውያን ባለቤትነት የሚመራ ሆኖ ወዳጅ አገራት በደጋፊነት የሚሳተፉበት እንዲሆንም ያሳስባል። የምክክር ስፍራውም ለታጣቂ ኃይሎች ደህንነት ዋስትና ሲባል ከወዳጅ የአፍሪካ አገሮች በአንዱ እንዲሆንም ፓርቲዎቹ በመግለጫቸው ሐሳብ ያቀርባሉ። ለዚህ አገራዊ ምክክር ያላቸውን ዝርዝር አጀንዳና አካሄዱን በተመለከተ ለቀረበላቸው ጥያቄም የእናት ፓርቲ ፕሬዚዳንት ዶክተር ሰይፈስላሴ ስላሴ አያሌው ምላሽ ሰጥተዋል። እንደ ተደራጀ የፖለቲካ ኃይል ሰላማዊ በሆነ መልኩ ሀገርን የመታደግ ስራ እኛም ገፍተን የምንሄድበትን ነገር እዛጋ ኬዝ እዛ ጋር በመጣበት ጊዜ በምን አይነት መልኩ ሌላል የሚሆን ነገር ራሳችን ሳለ ለጊዜው ይህን ኃላፊነት እየሰጠን ያለ ነው። በአስቸኳይ እንደዚህ አይነት እርምጃ መወሰድ መቻል አለበት ብለን እየሰጠን ያለውና ጥሪ እያደረግን ያለ ነው። ለኢትዮጵያ መንግስት ጥሪያችንን ጆሮ ዳባ ልበስ ብሎ እንደማያልፈው ይሄ ጥሪ ሀገር የመታደግ ብለን ምን ነው ጥሪ። በነገራችን ላይ ሀገርን መታደግ ብለንበግ መንግስትንም ጭምር የሚታደር መንግስትንም እንደ መንግስት ሊቀጥል የሚያደርገው ነው። አለበለዚያ መንግስት እንደ መንግሥት ሊቀጥል የማይችልበት አደጋ እዛ ጋር ተጋርጦብሃል። ስለዚህ መውጫዋ መንገድ ይሄ ነው። አገር ለመታደግ የቀረበ አስቸኳይ አገራዊ ጥሪ ነው የሚሉት እነዚህ ፓርቲዎች ከአንድ ዓመት በፊት በአዋጅ ተቋቁሞ አገራዊ ምክክር ለማካሄድ ሥራ ከጀምረው ኮሚሽን ጋር እንዳይምታታም አጥብቀው ይጠይቃሉ። በመግለጫው አባባል ከአገራዊ ምክክር ኮሚሽን ሥራ ጋር የማይቀላቀልና ሊምታታ የማይገባው ላንዣበበው የሕልውና አደጋ መውጫ ዘዴ ነው። የመላው ኢትዮጵያ አንድነት ድርጅት የውጭ ጉዳይ ኃላፊ አቶ አብርሃም ጌጡ ከዚህ ጉዳይ ጋር ተያይዞ ለቀረበው ጥያቄ ምላሽ ሰጥተዋል። ጥሪያችን መሠረት ያደረገው የፖለቲካ ኃይሉን ነው። የፖለቲካ ኃይሉ የምክክር ኮሚሽኑ ዳር እስከሚያደርሰው ድረስ ውጤታማ ይሁንም አይሁንም ብለናል። በጣም ለየት ስለሆነ ስለዘገየ ምክክር ኮሚሽኑ ምናልባትም የዛሬ ዓመት የዛሬ ሁለት ዓመት ዓላማውን ቢቋጭ ሀገር ግን ዛሬ ላይ ነው እየፈረሰች ያለ። እኛ ስጋት አለ። ዜጎች በከፍተኛ የሞት ድባብ እና የሞት ጥላ ስር ነው ያሉ በአሁኑ ሰዓት። ይህን ታሳቢ ስናደርግ ምናልባትም አምስቱ ፓርቲዎች ተነጋግረን፣ ተመካክረን መፍትሄ ሊሆን ይችላል መሆንም አለበት ብለን ያመንነው ዋና መሰረታዊ ነገር ውይይት መጀመር አለበት ከልብ የሆነ ከእውነት የሆነ የዜጎችን መብት ሊያስከብር የሚችል ወጥቶ መግባት እንዲቻል፣ ሰላም እንዲረጋገጥ፣ ደህንነታችን እንዲረጋገጥ በዚች ሀገር ላይ ስንኖር በሰላም ኑረን በሰላም ወጥተን መግባት የምንችልበት የፖለቲካ ኢንቫይሮመንት እንዲኖር ውይይት ይደረግ ነው እንጂ የምክክር ኮሚሽኑን አጀንዳ ለመንጠቅ አይደለም። የቀረበውን ጥሪ በተመለከተ በመንግስት በኩል ያለውን አስተያየት ለማካተት ለመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ያቀረብነው ጥያቄ ለጊዜው ምላሻ አላገኘም። ጋዜጣዊ መግለጫውን በመተባበር የሰጡት እናት ፓርቲ፣ መላው ኢትዮጵያ አንድነት ድርጅት፣ የኢትዮጵያ ሕዝብ አብዮታዊ ፓርቲ፣ የአማራ ጊዮናዊ ንቅናቄና አንድ ኢትዮጵያ ዴሞክራሲያዊ ፓርቲ ናቸው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አማን ለዘገባው እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ደቡብ አፍሪካ ይወስደናል። ክብራትና ክብራን የዩናይትድ ስቴትስ ዓለም አቀፍ የንግድ ልውውጥ ፕሮግራሟን እያጤነች ባለችበት በአሁኑ ወቅት የደቡብ አፍሪካ የንግድ ሰዎች ሀሳብ ገብቷቸዋል ይላል ዘገባው። የደቡብ አፍሪካ የንግድ ቡድኖች ሀገራቸው ምርቶቿን በዩናይትድ ስቴትስ ገበያ ከቀረጥ ነጻ ለማቅረብ የሚያስችለውን እድል እንዳትገፈፍ ለማድረግ መንግስታቸው ጠንካራ ዲፕሎማሲያዊ ጥረት እንዲያደርግ እየገፋፉ ነው። አንድ የዩናይትድ ስቴትስ ምክር ቤት እንደራሴዎች ቡድን በበኩሉ ፕሪቶሪያ ከሞስኮ ጋር ያላትን ግንኙነት በመጥቀስ በአፍሪካ የእድገትና የንግድ ተጠቃሚነት እድል አገዋ ሕግ መሠረት የደቡብ አፍሪካን በእድሉ ተጠቃሚነት መቀጠል አስመልክቶ ጥያቄ አቅርቧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን ላይ ወረራ የፈጸሙና በዓለም አቀፉ የወንጀል ችሎት የሚፈለጉ ቢሆንም ደቡብ አፍሪካ በነሐሴ ወር ለሚካሄደው የመሪዎች ጉባኤ እንዲሳተፉ ጋብዛቸዋለች። ኬት ባርትሌት ከጆሃንስበርግ የላከችውን የዚህን ዘገባ አሉላ ከበደ ይዞታል። በፕሪቶሪያና በዋሽንግተን መካከል ያለው ግንኙነት በተለይም ባለፉት ቅርብ ወራት ውስጥ እየሻከረ መምጣቱ የደቡብ አፍሪካ የንግድ ቡድኖች አገራቸው በእጅጉ ከሚያስፈልጋትና ዩናይትድ ስቴትስ ለአፍሪካ ሀገሮች ከፈቀደችው ምርቶቻቸውን ከቀረጥ ነጻ እንዲያቀርቡ የሚፈቅደው ፕሮግራም እንዳትወጣ የቻሉትን ሁሉ ለማድረግ በጥድፊያ በመስራት ላይ ናቸው። ደቡብ አፍሪካ የሩሲያን ወረራ ለማውገዝ ፈቃደኛ ያለመሆኗን ተከትሎም የዩክሬኑ ጦርነት ጉዳይ ሁለቱ አገሮች መካከል ግዙፍ ልዩነት ፈጥሯል። ደቡብ አፍሪቃ ከዚህም አልፋ በያዝነው የአውሮፓውያኑ 2023 ዓ ም መጀመሪያ ላይ ከሞስኮ ጋር የጋራ ወታደራዊ ልምምዶችን ለማድረግ የሩሲያን ጦር መርከቦች እስከ ማስተናገድ ሄዳለች። በግንቦት ወር በደቡብ አፍሪካ የዩናይትድ ስቴትስ አምባሳደር ፕሪቶሪያ በድብቅ የጦር መሳሪያዎችን ለሞስኮ አቅርባለች የሚል ውንጀላ አሰሙ። ሆኖም ደቡብ አፍሪካ ውንጀላውን አስተባብላለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በነሐሴ ወር ጆሃንስበርግ ላይ በሚካሄደው ብሪክስ በመባል በሚታወቀው የጎለበቱ የመጡ ኢኮኖሚዎች ቡድን ጉባኤ ለመሳተፍ ወደዚያ ያቀኑ እንደሆን ግን እስካሁን ግልጽ አይደለም። ፑቲን በጉባኤው የሚገኙ ከሆነ ግን ጉዳዩ ደቡብ አፍሪካን ከአንዳች አጣብቅኝ ውስጥ ይከታታል ተብሎም ተሰግቷል። የዓለም አቀፉ የወንጀል ችሎት ፈራሚ አገር እንደመሆኗም የሩሲያው መሪ የዚያችን አገር መሬት እንደረገጡ በቁጥጥር ስር ማዋል ግዴታ አለባት። ይህ በእንዲህ እንዳለም የዩናይት ስቴትስ ምክር ቤት የአገራቱን የአጎዋ ተጠቃሚነት እድል እድሳት መገምገም ጀምሯል። በግምገማው የሚደርስበትም ውሳኔ በአመቱ መገባደጃ ላይ ይፋ ይደረጋል ተብሎ ይጠበቃል። በሌላ በኩል አንዳንድ የዩናይት ስቴትስ እንደራሴዎች ምክር ቤት አባላት ደቡብ አፍሪካ በዓመቱ መጨረሻ ላይ ሊካሄድ የተያዘውን የአገዋ ጉባኤ ካሁን በኋላ ማስተናገድ የለባትም የሚል ደብዳቤ ጽፈዋል። አያይዘውም አገሪቱ በሕጉ መሠረት ከፕሮግራሙ ታገኝ የነበረውን የንግድ ጥቅም ሙሉ በሙሉ ልታጣ እንደምትችል ያላቸውን ግምት አንጸባርቀዋል። አንዳንድ የደቡብ አፍሪካ ግዙፍ የንግድ ተቋማት አባል የሆኑበት ገለልተኛው የደቡብ አፍሪካ የንግድ አመራር ማህበር ዋና ስራ አስፈጻሚ ቡስስ ወይም ማፉዞ ዩናይትድ ስቴትስ ደቡብ አፍሪካ በአጓዋ ባላት ተሳትፎ ትቀጥል ዘንድ ፍቃዷን እንድታድስላት የሚያሳስብ ሰነድ እያዘጋጁ መሆናቸውን አመልክተዋል። ይህንን እድል ካጣን ከባድ የፋይናንስ ፈተናዎች ሊያጋጥሙን ይችላሉ። እናም ይህንን የንግድ ግንኙነት ማጣት በውጭ ንግድ ላይ በተመሰረቱ የኢኮኖሚ እንቅስቃሴዎች ላይ በቢሊዮኖች የሚቆጠር ራንድ ኪሳራ ሊያስከትል እና በአስር ሺዎች የሚቆጠሩ የስራ እድሎችንም ሊያሳጣ ይችላል። ይህም በአሁኑ ወቅት ሰባ በመቶ የሚሆነው ወጣት ስራ አጥ በሆነበት ሀገር ውስጥ እጅግ የከፋ የስራ እድል መቃወስ ነው የሚያስከትለው። ማፉዞ አክለውም በያዝነው የአውሮፓውያኑ 2023 የመጀመሪያዎቹ ሶስት ወራት ውስጥ ብቻ 25 በመቶውን የውጭ ንግድ ምርቷን ይህም ወደ 1 ቢሊዮን ዶላር ይጠጋል ወደ ዩናይትድ ስቴትስ የላከችው ደቡብ አፍሪካ በአጎዋ ተጠቃሚነት ድርሻዋ ከተቀሩት የአፍሪካ ሀገሮች ሁሉ ትልቋ መሆኗን ጠቁመዋል። የደቡብ አፍሪቃ የግብርና ንግድ ምክር ቤት ዋና የምጣኔ ሀብት ባለሙያ ዋንዲሌ ሴሎቦ በበኩላቸው ከአግዋ መወገድ በቀረጥ ክፍያ በኩል ብቻ ሳይሆን ባለሀብቶች ላይ በሚያሳድረው የስሜት ጫና ትልቅ ትርጉም ይኖረዋል ይላሉ። አገዋ የሚያስገኛቸው ጥቅሞች በብዛት ከዚያ የሚጠቀሙ የኢንዱስትሪ ዘርፎች አሉ። እናም የነሱ መጥፋት በአገሪቱ የምጣኔ ሀብት ይዞታ ላይ የሚያስከትላቸው መዘዞች ሊኖሩ ይችላሉ። በተለይም ደግሞ በአውቶሞቢል ኢንዱስትሪውና የወይንና የፍራፍሬ ምርቶችን ጨምሮ በግብርናው ዘርፍ ብርቱ ችግሮችን ይደቅናል። ለዩክሬን ያለውን ጠንካራ ድጋፍ የገለጸው ተቃዋሚው የደቡብ አፍሪካ ዲሞክራሲያዊ ጥምረት መሪ ተቃዋሚዎች ተቆጣጣሪነት ውክልና በሚተገበርበት የደቡብ አፍሪካ የፓርላማ አሰራር አወቃቀር ከተቃዋሚ ገንዘብ ሚኒስትርነት የሚቆጠሩት ዲዮን ጆርጅ አገራቸው የአገዋ ተጠቃሚ የሚያደርጋትን ዕድል ልታጣ ትችላለች ሲሉ ያደረባቸውን ስጋት ገልጠዋል። ቪ ሳ ደቡብ አፍሪካ ዩናይትድ ስቴትስን ጥቅም በሚያስጠብቅ መንገድ እየሰራች አይደለችም፣ ከተባለ እናም ለዩናይትድ ስቴትስ ብሔራዊ ደህንነት ስጋት ሆና ከታየች፣ አሁን በእርግጥ ያ ደቡብ አፍሪካን በሚቀጥለው ዓመት ከአገዋ እንድትወጣ የሚያስደርግ ምክንያት ሊሆን ይችላል። የፕሬዚዳንቱ ቃል አቀባይና የደቡብ አፍሪካ የዓለም አቀፍ ግንኙነት ሚኒስትር ለቀረቡላቸው ጥያቄዎች እስካሁን ምላሽ አልሰጡም። ሆኖም ፕሬዚዳንት ሲሪል ራማፎዛ የዩናይት ስቴትስን ባለሥልጣናት ለማግባባት በቅርቡ ልዑካን ወደ ዋሽንግተን ከላኩ በኋላ ደቡብ አፍሪካ የአጎዋ ተጠቃሚነት እድሏን ልታጣ ስለመቻሏ ምንም አይነት መረጃ የለም የሚል አስተያየት ሲሰጡ ተደምጠዋል። አሉላ ከበደን ለዘገባው እና መሰግናለን ቀጣዩ ዘገባ ደግሞ ወዲህ ወደ አሜሪካ ይመልሰናል። የዩናይትድ ስቴትስ ምክር ቤት አባላት በአሜሪካና በሳዑዲ አረቢያ የጎልፍ ስፖርት ተቋማት መካከል የታቀደውን ስምምነት እየመረመሩ ናቸው ይላል በዩናይትድ ስቴትስ ፕሮፌሽናል ጎልፍ ተጫዋቾች ማህበር ፒጂኤ እና በሳዑዲ መንግሥት መዋለ ንዋይ በሚደገፈው ሊቭ ጎልፍ መካከል ሊከናወን የታቀደው የመዋሃድ ስምምነት እያሳሰባቸው እንደሆነ የዩናይትድ ስቴትስ ምክር ቤት አባላት ተናግረዋል። የምክር ቤት አባላቱ ትናንት ማክሰኞ እንደተናገሩት የመዋሃድ ስምምነቱ ተግባራዊ ከሆነ ሳዑዲ አረቢያ በአሜሪካ ስፖርት ውስጥ እጅግ የገዘፈ ሚና እንዲኖራት ያስችላታል ብለዋል። የቪኦኤ ምክር ቤት ጉዳዮች ዘጋቢ ካትሪን ጂፕሰን ያጠናክራችሁ ዘገባ ነው ቆንጂት ታየ ይዘዋለች። በእንግሊዝኛ ምህፃር ስሙ ፒጂኤ በመባል የሚታወቀው የአሜሪካ የጎልፍ ስፖርተኞች ማህበር እና በሳዑዲ አረቢያ መንግስታዊ ኢንቨስትመንት ፈንድ በሚደገፈው ልቭ ጎልፍ መካከል ሊከናወን የታቀደው ስምምነት ሲጠናቀቅ የ620 ቢሊዮን ዶላር መንግስታዊ መዋለ ነዋይ ይይዛል። ይህ በመሆኑም የዩናይትድ ስቴትስ የምክር ቤት አባላት የአትሌቶችን የመናገር ነፃነት አብዝቶ ሊገድብ እንደሚችል በማሳሰብ ላይ ናቸው። ዲሞክራቱ ሴኔተር ሪቻርድ ብሎሚንቶል ስጋታቸውን እንዲህ ሲሉ ገልጸዋል የፒጂኤ ቱር ጎልፍ ተጫዋቾች ሌሎች እንዳርአያ የሚመለከቷቸው ሰዎች ናቸው። የእሴቶቻችን፣ እንዲሁም በአሁኑ ጊዜ የሚያሳስቡን ለብሔራዊ ጥቅሞቻችን ወሳኝ ለሆኑ ተቋሞቻችን አምባሳደሮቻችን ናቸው። በመሆኑም እነርሱን ጨቋኝ ለሆኑ የውጭ መንግስታት አሳልፈ መስጠት በእርግጥም ይሄ ብሔራዊ ጸጥታችንን የሚመለከት ጉዳይ ነው። የምክር ቤት አባላቱ ብቻ ሳይሆኑ የመስከረም አንድ የሽብርተኛ ጥቃት ሰለባዎች ቤተሰቦች እንዲሁም በጋዜጠኛው ጃማል ካሾጂ ላይ የተፈጸመውን ግድያ የሚቃወሙ የሰብአዊ መብት ከበሬታ ተሟጋቾችም ሳውዲ አረቢያ በዓለም ህብረተሰብ ዘንድ የጎደፈ ስሟን በስፖርት ልታጸዳ እየሞከረች ነው በማለት በእሁደቱ ጉዳይ ተቃውሞ እያሰሙ ናቸው። የኩንሲ የምርምር ተቋም የጽንፈኝነት ጉዳይ ተንታኝ የሆኑት ቤን ፍሪድማን በስፖርት ስምን የማደስ ተግባር ስፖርት ዋሽንግ ይሉታል። ከጊዜ ወደ ጊዜ ትልቅ አቅም ያለው እንቅስቃሴ የሆነ መምጣቱን እንዲህ ሲሉ አስረድተዋል። እነርሱ የሚፈልጉት አሜሪካውያን ስለ ሳዑዲ አረቢያ ሲያስቡ በጃማል ካሾጊ ላይ የተፈጸመውን ጭካኔ የተሞላበት ግድያ እንዳያስቡ ነው ስለ እሱ ሳይሆን ስለ ጎልፍ፣ ስለ እግር ኳስ እንዲያስቡ ነው የሚፈልጉት። ስለ ኪነ ጥበብ ወይም ደግሞ ስለ ማናቸውም እነሱ መዋለ ነዋይ የሚያፈሱበት ነገር እንዲያስቡ በማድረግ ትርክቱን ለመቀየር ነው። ይሁን እንጂ የፒጂኤ ተጠሪዎች ትናንት፣ ማክሰኞ ለዩናይትድ ስቴትስ ምክር ቤት አባላት በሰጡት ማብራሪያ የሳውዲው ሊቭ ጎልፍ በፍርድ ቤት ሊሟገት እያሰበ በመሆኑ መስማማቱን የተሻለ አማራጭ ሆኖ አግኝተነዋል ሲሉ አስረድተዋል። ጂሚ ዳን የፒጂኤ ቱር የቦርድ አባል ናቸው። እኔ የሚያሳስበኝ ከአንድ ስምምነት ላይ ካልደረስን የሚመጣው ነገር ነው አሁንም ጎልፍ ላይ ብዙ ቢሊዮን ዶላር በማውጣት የፕሮፌሽናል ጎልፍ ውድድሮች አደራጅ ተቋሙን ድርሻ ለማጥፋት የሚፈልግ የአመራር ቡድን አዘጋጅተዋል። ዋናው የድርጅቱ የስራ ሂደት ኃላፊ ሮም ፕራይስ በበኩላቸው የምናደርገው የመጨረሻው ስምምነት የተቋሙ ቁጥጥር ከእጃችን እንዳይወጣ የሚያደርግ ነው ሲሉ ለምክር ቤት አባላቱ አስረድተዋል። The framework agreement contains important safeguards. የጎልፍ ውድድር አዘጋጁ ተቋም አሁን በሚሰራበት መንገድ መስራቱን የሚቀጥል ለመሆኑ ወሳኝ ማረጋገጫ በስምምነት ውስጥ ተካቷል። በመሆኑም የውድድር ስራዎችን መቆጣጠሩን ይቀጥላል ማለት ነው። በሌላ በኩል ብዛት ያላቸው ሪፐብሊካን የምክር ቤት አባላት በሁለት የግል ተቋማት መካከል የሚከናወን ስምምነት ምክር ቤቱን ሊያሳስበው አይገባም በማለት ተከራክረዋል። በዚህ መልክ ከተከራከሩት መካከል አንዱ ሴኔተር ሮን ጆንሰን ናቸው። በካሾጊ ላይ የተፈጸመው ጭካኔ የተመላበት ግድያ እና ሌላውም የሰብአዊ መብት ረገጣ ምንም አይነት ገንዘብ ቢፈስ አያጥበውም። ሳውዲ አረቢያን በተጠያቂነት የመያዙን ሙሉ ኃላፊነት ፒጂኤ ቱር እንዲወስድ መጠበቅ በጣም በጣም ትክክል አይደለም። ለነገሩ ካየ ነው እኮ እያንዳንዱ መኪና የሚነዳ ሰው ወይም በነዳይ ዘይት የተሰራ ምርት የሚጠቀም ሰው የሳውዲን ካዝና በመምላት አስተዋጽኦ አድርጓል። ስምምነቱ ዳር ከደረሰና የዩናይትድ ስቴትስ ምክር ቤት አባላትን ማሳሰቡን የሚቀጥል ከሆነ ምክር ቤቱ የፒጂኤን ከግብር ነጻ ተጠቃሚነት ሊሰርዝና ሕግ ተላልፎ ውህደት በመፈጸም ተግባር ምርመራ ሊከፍትበት ይችላል። ቆንጅታዬን ለዘገባው እናመሰግናለን። ክብራትና ክብራን በመከታተል ላይ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የረቡ ምሽት ስርጭታችንን ነው። በ19 በ25ና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቨርቹዋል ቻነል ኢትዮጵያ ቻነል ኤንስስ 12 ላይ ከዋሽንግተን ዲሲ የሚተላለፈው ፕሮግራም ነው። አሁን የምሽቱን የመጀመሪያው አጋማሽ አጠናቀን ወደ ሁለተኛው አጋማሽ በመሸጋገር ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ደግሞ ዲሞክራሲ በተግባር ይሆናል። በኢትዮጵያ መንግስትና በህዝባዊ ወያኔ አርነት ህወሓት መካከል ባለፈው ጥቅምት ፕሪቶሪያ ላይ በተፈረመው የሰላም ስምምነት አተገባበር ላይ ታይተዋል የተባሉ ክፍተቶች ካልተፈቱ ሂደቱን አደጋ ላይ ሊጥለው እንደሚችል አንድ ጥናት አመለከተ። የአፍሪካ የሲቪል ማህበረሰብ ድርጅት ጥምረት ታደረግኩ ባለው ክትትል በሰላም ስምምነቱ ይዘትና ስፋት እንዲሁም በትግበራው ሂደት ላይ የተለያዩ ክፍተቶችን እንደተመለከተ ገልጿል። የጥምረቱ አባል ድርጅት የሆነው አትሮሲቲ ዎች አፍሪካ ና ዲሬክተርስ ዲስማስ ንኩንዳ ለአሜሪካ ድምፅ በሰጡት ማብራሪያ በክትትሉ ከተለዩት ክፍተቶች መካከል የኤርትራ ሰራዊት አሁን ድረስ ከትግራይ አለመውጣቱ የተፈናቃዮች ሁኔታ ዘላቂ መፍትሄ አለማግኘቱ፣ ለአወዛጋቢ አካባቢዎች ልባት አለመሰጠቱና የሰላም ስምምነቱ የሚመለከታቸውን ሌሎች ባለድርሻዎች አለማካተቱ የሚሉት እንደሚገኙባቸው ተናግረዋል። በኢትዮጵያ ዘላቂ ሰላም ይረጋገጥ ዘንድ ፈራሚ አካላት ስምምነቱን እንዲያከብሩና ስምምነቱ ሙሉ በሙሉ እንዲተገበር የአፍሪካ ሕብረት ጥረት እንዲያደርግ የሲቪል ማህበረሰብ ድርጅቶች ጥምረቱ ጥሪ አቅርበዋል። ገብረ ሚካኤል ገብረ መድን ዘገባውን ይዘዋል። አራት የአፍሪካ ሲቪል ማህበረሰብ ድርጅቶች ጥምረት የፕሪቶሪያውን የሰላም ስምምነት በተመለከተ ባወጣው የግምገማ ሪፖርት ስምምነቱ የአካታችነትና የአፈጻጸም ክፍተቶች እንዳሉበት ገልጿል። ክፍተቶቹ የመነጩትም የስምምነት ማዕቀፉ በይዘት የተገደበ በመሆኑና እሱም ቢሆን በምልአት መተግበር ካለመቻሉ እንደሆነ አመላክቷል። በዚህ ምክንያትም በሲቪል ሰዎች ላይ አሳሳቢ ችግሮች እየደረሱ ናቸው ብሏል። ሪፖርቱ በሰላም ስምምነቱ አፈጻጸም ላይ የታየው አንዱ ክፍተት ከኤርትራ ሰራዊት አለመውጣት ጋር የተያያዘ እንደሆነ የአትሮሲቲ ስዎች አፍሪካ ዋና ዳይሬክተር ዲስማስ ኒኩንዳ በሪፖርቱ ዙሪያ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተናግረዋል። የክትትላችን አንዱ ግኝት አሁንም የህዝቡ ስቃይ መቀጥ መቀቀሉን ነው የሚያሳየው። በተለይ የኤርትራ ሰራዊት ባለቀቃቸው የትግራይ አካባቢዎች ወታደሮቹ ቀደም ሲል ሲፈጽሟቸው የነበሩትን ጾታዊ ጥቃቶች መቀጠላቸውን ነው ማረጋገጥ የቻል ነው። በፕሪቶሪያው ስምምነት መሰረት የአካባቢው ኃይሎች ከትግራይ መውጣት ነበረባቸው። ይህ ባለመሆኑ ግን የማህበረሰቡ ስቃይ ቀጥሏል። እናቶችና ህጻናት ከስምምነቱ መፈረም በፊት በነበረው አይነት ስቃይ ውስጥ ከቀጠሉ ስለ ሰላምና አብሮ ስለ መኖር መናገር አንችልም። በእርግጥ በዚህ ሪፖርታችን ፈራሚዎቹን አካላት የስምምነቱ ውሎች እያከበራችሁ አይደላችሁም እያልናቸው ነው ያለ ነው። ከትግራይ እንዳልወጣ የተገለጸው የኤርትራ ሰራዊት ቀደም ሲል ፈጽሟቸዋል የተባሉት የአስገድዶ መድፈር የንጹሐን ሰዎች ግድያና ሰዎችን የመሰወር ወንጀሎች አሁንም ቀጥሎባቸዋል ይላል ሪፖርቱ። የኤርትራ መንግስት ግን በዚህ ዙሪያ የሚነሳበትን ክስ በተደጋጋሚ ሲያስተባብል ይሰማል። በተጨማሪም በዚህ ሪፖርት ላይ አዲስ ያወጣው ማስተባበያም ሆነ ምላሽ የለም። በጥምረቱ የክትትል ሂደት ላይ የተሳተፉት የትግራይ የሲቪል ማህበረሰብ ቡድኖች በበኩላቸው የኤርትራ ሰራዊት የኢትዮጵያን መሬት ለቆ ይወጣ ዘንድ የፌዴራሉ መንግስት ጥሪ እንዲያቀርብ መጠየቃቸውን በሪፖርቱ ተጠቅሷል። የኤርትራ ሰራዊት እስካሁን ድረስ ከትግራይ አለመውጣቱ የሰላም ስምምነቱን የጣሰ ተግባር እንደሆነ የተናገሩት ዲስማስ ኒኩንዳ የአፍሪካ ሕብረት የክትትል ቡድን የኤርትራ ሰራዊት የሚገኝባቸውን ቦታዎች በትክክል እንዲያመለክትና በስምምነቱ መሰረት እንዲወጣም ግፊት እንዲያደርግ ጠይቋል ዲስማስ ኒኩንዳ ስምምነቱ ራሱ የሚዛናዊነት ችግር እንዳለበት ተናግረዋል ስምምነቱን አንብቤዋለሁ አራት ገጾች ያሉት በጣም አጭር ከሚባሉ ስምምነቶች አንዱ ነው በጥቅሉ ይህንን አድርግ በሚል ከኢትዮጵያ መንግስት ለህወሀት የተላለፈ ትእዛዝ ነው የሚመስለው ስምምነት ስታደርግ እኮ ሚዛናዊነት ያስፈልጋል ሌላኛው ወገን የስምምነቱ አፈጻጸም ሂደት እንዴት መሆን እንዳለበት ድምፅ ሊኖረው ይገባል በዚህ ስምምነት የአፈጻጸሙ ጉዳይ ለአፍሪካ ህብረት ነው የተተው። የአፍሪካ ህብረት ምን ማስፈጸም እንዳለበት የሚወስን ቢሆንም ህብረቱ ግን ያን ማድረግ አቅም የለውም ኢትዮጵያ ውስጥ ሆኖ በኢትዮጵያ መንግስት በኩል አሳሪ የሆነ ስምምነት ለማስፈጸም ይከብደዋል። ሌላው በክትትል ሪፖርቱ ላይ የተጠቀሰው የአተገባበር ክፍተት በትግራይ ያሉ ተፈናቃዮችን የሚመለከት እንደሆነ ይናገራሉ። ወደ መኖሪያ ቀያቸው ባለመመለሳቸው ምክንያት አሁንም በጣም ብዙ ተፈናቃዮች በካምፖችና በትምህርት ቤቶች ውስጥ ይኖራሉ። ስምምነቱ ተፈናቃዮች ወደ መኖሪያቸው እንዲመለሱ፣ የመኖሪያ ቤታቸውን እንዲጠግኑና በሰላም እንዲኖሩ ይናገራል። ይህ ግን ወደ ተግባር ሲቀየር አላየንም። ለዛም ነው በሚሊዮኖች የሚቆጠሩ ተፈናቃዮች በካምፖች ውስጥ ያሉት። የእርዳታ እህል ለሌላ ዓላማ ውሏል፣ በሚል ምክንያት በትግራይ ሰብአዊ እርዳታ በመቋረጡ ተፈናቃዮችና ሌሎችም ለችግር የተጋለጡ የህብረተሰብ ክፍሎች ለከፍተኛ አደጋ መዳረጋቸውን የተናገሩት ዋና ዳይሬክተሩ ሰዎቹ ዘላቂ መፍትሄ አላገኙም ብቻ ሳይሆን ለኑሮ የሚያስፈልጓቸው መሰረታዊ አገልግሎቶች ተነፍገዋል ይላሉ። ትምህርት ቤቶች የተፈናቃዮች መጠለያ በመሆናቸው የክልሉ 2.3 ሚሊዮን ህጻናት ከትምህርት ገበታ እንደራቁ ይገኛሉ በማለትም ገልጿል። በትግራይ ክልል የጥይት ድምፅ ከመቆሙ በስተቀር ግጭቱ ገና መፍትሄ አላገኘም። አሁን ያለው የሰላም ሁኔታም ጊዜያዊ ከመሆኑ ባሻገር እርግጠኝነት የሚጎድለውና በቀላሉ ሊደናቀፍ የሚችል ነው ይላል። የውዝግብ ማጠንጠኛ የሆኑት የምዕራብ ትግራይና የደቡብ ትግራይ አካባቢዎች እልባት አለማግኘትና አካባቢዎቹም ለክትትል ተደራሽ አለመሆናቸው ሌላው ጎልቶ የሚታይ ችግር መሆኑን ሪፖርቱ ይጠቅሳል። የሰላም ስምምነቱ በግጭቱ የተሳተፉትን ሌሎች ተዋናዮች በተለይም የአማራንና የአፋርን ኃይሎች ማካተት አለመቻሉም ተገቢነት የለውም ይላል። የሰላም ስምምነቱን አተገባበር የሚከታተለው የአፍሪካ ህብረት የክትትል ቡድንም አሰራሩ ግልጽነት እንደሌለውና የገንዘብ እጥረትና የስልጣን ውስንነትም እንዳለበት ሪፖርቱ ያብራራል። ይህ ችግር ደግሞ ከክትትል ቡድኑ አወቃቀር ጋር ይያያዛል ይላሉ ዲስማስ። የአፍሪካ ህብረት የክትትል ቡድን የተዋቀረው ከአካባቢው ሀገራት በተውጣጡ የሰራዊትና የደህንነት አባላት ነው። የክትትል ቡድኑ ሲዋቀር በዓለም አቀፍ የሰላም ስምምነት አፈጻጸም ላይ ልምድ ያላቸው ሲቪል ግለሰቦች እንዲካተቱበት ምክር ሰጥተን ነበር። በዚህ ዙሪያ የተለያዩ ልምዶች አሉን። ለምሳሌ በኬንያ፣ በሩዋንዳ፣ በአይቬሪ ኮስትና በሌሎችም እንደዚህ አይነት ሰዎች የተካተቱበት ቢሆን ኑሮ የሰብአዊ መብትና የሰብአዊ እርዳታ ጉዳዮች ሚዛናዊ ትኩረት ያገኙ ነበር። ተፈጸሙ የሚባሉትን ችግሮች ለማጣራትም እድል ይኖር ነበር። የሰላም ስምምነቱ አተገባበር እስካሁን ድረስ መልካም ጅማሮ ቢያሳይም ለተሟላ ትግበራው ግን አሁንም ብዙ መሰራት አለበት ይላል የጥምረቱ ሪፖርት። በሰላም ስምምነቱ ላይ የሚታዩት ክፍተቶች እስካሁን የታየውን መልካም እርምጃ አደጋ ላይ ሊጥሉት ስለሚችሉ በኢትዮጵያ ዘላቂ ሰላም እንዲረጋገጥ ስምምነቱን የፈረሙት ኃይሎች ስምምነቱን እንዲያከብሩ እንዲሁም የሰላም ስምምነቱን በማጽናት ሙሉ በሙሉ እንዲተገበር የአፍሪካ ህብረት መስራት አለበት ይላል። በሰላም ስምምነቱ ይዘትና አተገባበር ዙሪያ የክትትል ሪፖርት ያዘጋጁት አራት የአፍሪካ ሲቪል ማህበረሰብ ድርጅቶች ሲሆኑ አትሮሲቲ፣ ሰዎች አፍሪካ፣ ኢንተርናሽናል ሬፊውጂስ ኢኒሽቲቭ፣ አፍሪካ ሊደርሺፕ ሴንተር እና ፓን አፍሪካን ሎየርስ ዩኒየን ይባላሉ። ጥምረቱ ባወጣው ሪፖርት ላይ ከኢትዮጵያ መንግስት ኮሚኒኬሽን እና ከውጭ ጉዳይ ሚኒስቴር ቢሮ እንዲሁም ከአፍሪካ ህብረት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የኤርትራን መንግስት ጨምሮ ምላሽ ለማግኘት እየሞከርን ነው። ምላሽ እንዳገኘን ይዘን እንመለሳለን። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል ገብረ መድህን እናመስግነን ወደ ባህር ዳር እንዘርቃለን ከጊዜ ወደ ጊዜ ዋጋው የጨመረ የመጣው የጤፍና የሌሎች መሠረታዊ የሸቀጦች ዋጋ መናር እንዳሳሰባቸው በባህር ዳር ከተማ ያነጋገርናቸው ነጋዴዎችና ሸማቾች ገልጸዋል ባለፈው ስድስት ወር ብቻ ጤፍ ከነበረበት አምስት ሺህ ብር በእጥፍ እንደጨመረ የሚናገሩት ነጋዴዎችና ሸማቾች የቁጥጥር ማነስ የጥቁር ገበያ መስፋፋት መስፋፋትና በቅርቡ በስፋት የተከሰተው የማዳበሪያ እጥረት ለዋጋ ንረቱ መንስኤዎች እንደሆኑ ነዋሪዎቹ አስረድተዋል። በመሠረታዊ ሸቀጦች ፍላጎትና አቅርቦት መካከል የሚታየው አለመጣጣም የጤፍ ዋጋን ጨምሮ ለመሰረታዊ ሸቀጦች የዋጋ ንረት ምክንያት እንደሆነ የሚናገሩት የኢኮኖሚ ባለሙያው አቶ ይርጋ ተስፋዬ በበኩላቸው መንግስት በተለይ የግብርና ምርቶችን አቅርቦት በማሳደግ ላይ ትኩረት ሰጥቶ መስራት እንዳለበት አመልክተዋል። አስቴር ምስጋናው ዝርዝሩን ይዛለች። የባህር ዳር ከተማ ነዋሪዋ ወይዘሮ ላዋይ ሻደመ በከተማው በተለምዶ ኪዳነ ምሕረት ተብሎ በሚጠራው ገበያ ጤፍ ሲገዙ አገኘ ናቸው። ስለ ጤፍ ዋጋም ጠየቅ ናቸው። በመጣን ቁጥር እየጨመር ነው የምንገዛው። አሁን የዛሬ ሶስት ወር እኔ መቶ ኪሎ አስፈጭቻለሁ ያኔ ስልሳ ስምንት ነው የገዛው፣ ዛሬ ግን የው ዘጠና አምስት እያሉ ነው ቢያንስ የሶስት ሺ ብር ልዩነት ጨምሯል በሶስት ወር ውስጥ ማለት ነው በጤፍ ንግድ ላይ የተሰማራው አቶ ማና እያሻግሬ እለት እለት እየጨመረ የመጣው የጤፍ ዋጋ እንደሚያሳስበው ይናገራል ለዋጋው መናርም ተጠያቂው መንግስት ነው ይላል ዛሬ እዚህ ጥፍ ጨምሯል ማለት ነው። ምክንያቱም እንግዲህ ያው የመንግስት እጦት ነው። እኔ የመንግስት ችግር ማለት ነው እንዳጠቃላይ ማለት ነው። ምክንያቱም የሚቆጣጠር የለም ነጋዴውንም፣ አርሶ አደሩንም በአጠቃላይ ያው የጥቁር ገበያ ነው እንዳጠቃላይ ማለት ነው። በዊል የማማከር አገልግሎት የኢኮኖሚ ጉዳዮች አማካሪ እንደሆኑ የገለጹልን አቶ ይርጋ ተስፋዬ በመላ ሀገሪቱ የሚታየው የዋጋ ንረት በህዝብ ቁጥር መጨመር፣ በምርታማነት አለማደግ፣ በመንግስት ህግ የማስከበር አቅም ማነስና በሌሎችም ምክንያቶች የተከሰተ እንደሆነ ያብራራሉ። የጤፍ ዋጋ መናር ምክንያቶቹ ምንድን ናቸው? ያው በኢኮኖሚ ግንዛቤ የአንድ ምርት ዋጋ የሚወሰነው በአቅርቦትና በፍላጎት መካከል በሚካሄደው ክል ያለው አለመመጣጠን ነው ብዬ ነው የማስበው። የአንድን ምርት ከገበያ ዋጋ መናርን በቁጥጥር ማስቆም አይቻልም። ለዚህ ደግሞ ብዙ ተሞክሮች አሉ። ለምሳሌ ስሚንቶውን ብንወስድ ስሚንቶ ከአስር ከአስራ አምስት አመት በፊት በጣም ተወዶ ጣራ በነካ ጊዜ ከውጭ ሁሉ ማምጣት ጀምረን ነበረው ዋጋ ኮንትሮል ማድረግ ምናምን መፍትሄ የሆነ የተገኘው ግን ሀገር ውስጥ ፋብሪካዎች ማቋቋምና አቅርቦቱ ላይ መስራት የመንግስት ስራ ያ ነው። ሰው መንግስት መስራት ያለበት የተመረተውን ምርት በመቶ ብርሽት፣ በመቶ ሀምሳ ብርሽት ማለት ሳይሆን አግሪካልቸራል ምርቶች የግብርና ምርቶች ጤፍን ጨምሮ ዋጋቸው እየጨመረ ከሄደ ቤዚክ መሰረታዊ የሆኑ የፍጆታ ምርቶች ስለሆኑ እነዛን ምርቶች ምርታማነት እንዴት ልጨምር ብሎ ነው መንግስት ማሰብ ያለ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ግዛቸው ሙሉነ ሰሞኑን በሰጡት መግለጫ ከጊዜ ወደ ጊዜ እየጨመረ የመጣውን የዋጋ ግሽበት ለማስተካከል የክልሉ መንግስት እየሰራ እንደሆነ ተናግረዋል። አንዳንድ ምርቶች ላይ መሰረታዊ የምርት ችግር አይደለም ያሉ በአንዳንዶቹ ዓለም አቀፍ የፈጠረው ጫና በራሱ የሚፈጥረው እድል አለ። ለዚህ ምርትና ምርታማነትን የመጨመር የራስን አቅም እየጎለበቱ መሄድ ጫናዎቹን እየቀረፉ መሄድ ያስፈልጋል። ከዛ ባሻገር ግን ከምንም በላይ ግን የምርት ዝውውር ህገ ወጥነት በበዛ ቁጥር ምርት ዝውውር ላይ እንቅፋት ባለ ቁጥር ምርት በቀላሉ ለሸማቹ ማህበረሰብ ማይደርስበት እና ማይጓጓዝበት ከተጓጓዝም ደግሞ ያለ አግባብ ቀረጥና ምናምን እየከፈለ በስጋት ስለሚመጣ ትራንስፖርቴሽኑ ስለሚዘገኝ እንዲህ እንዲህ አይነት ችግሮች በራሳቸው የሚፈጥሩት ጫና ስላለ ኑሮ ውድነት ክሪቲካል ይሹ ነው። እንደ ሀገር በጣም አንድ ችግር ተደርጎ ተወስዶ እንደ መንግስት በስፋት መፍትሄዎቹ ታቅደው ስራ እየተሰራ ነው ያለው። እንደ ክልልም የሚመለከታቸው ተቋማት በዚህ ዘርፍ ላይ አቅደው እንዲሰሩ እየተደረገ ነው ያለው። በዚሁ በኪዳነ ምረት ገበያ ያገኘ ናቸው። አቶ ለይኩም ብርሃኑ የተባሉ ሸማች የእህልና የመሰረታዊ ሸቀጦች የዋጋ ንረት እንዳሳሰባቸው ጠቅሰው መንስኤ ያሉትንም ያብራራሉ። ጤፉ ከዛሬ ሁለት ወር በአንድ ወር በፊት በጣም 7 ሺህ ምናምር ነበረ። አሁን ደግሞ እንደምትወስገዘ 9 ሺህ ሰባ ብርን የገዘበት ኩንታሉ በጣም በጣም ከፍተኛ ሁለት እጥፍ አድጓል ማለት ነው። ይሄ ደግሞ በተለያዩ ነገር ላይ ብታየው ሸቀጥ በሉ እንደዚህ እየቀጠለ ነው እንጂ የሚቀንስ ነገር የለውም። ያው ትልቁ ችግር ያው ያስተዳድር እጦት ነው የሚመስለኝ። የሚከታተልም የለም፣ የሚጠይቅም የለም፣ ባለበት እንዲቀጥል የሚያደርግ የለም፣ አቅርቦትም የለም። የጤፍ አምራች ናቸው ተብለው ከሚጠቀሱ ከምዕራብ ጎጃም ዞን አዴት፣ ጎንጅና ፈረስ ወጋ ከተባሉ አካባቢዎች ከአርሶ አደሩ ላይ ገዝተው እንደሚያመጡ የሚናገሩት የጤፍ ነጋዴው የሻምበል መንግስት ለዋጋው መወደድ ዋና ምክንያቱ የማዳበሪያ መጥፋት እንደሆነ ይገልጻሉ። አሁን እኮ ወደ ገጠር ወጣ ብስ ምንም የተዘራ ነገር የለም፣ በቃ ባዳ ነው መሬት ማዳበሪያ ኬት ያገኘ ዝም ብለው እንዳይዘሩ ታያበቅ ነው መንግስት አቀርባለሁ። በባለፈው ክልል ምክር ቤት ሰላማዊ ሰልፍ ነገር አድርጎ መጥጦ ነበር። ይቀርብላቸዋል ተባሉ። ምንም የቀረበላቸው ነገር የለም። እንዳሁን የአርሶ አደሮች ነው። ምንም የቀረበላቸው ነገር የለም። አንዳንድ አቅም ያላቸው በኮንትሮባንድ እየገዙ የዘሩ ሰዎች አሉ። 1215 የአፈር ማዳበሪያ አቅርቦት እጥረትን አስመልክቶ አስተያየታቸውን የሰጡት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ግዛቸው ሙሉና ተፈላጊው የአፈር ማዳበሪያ ወደ አርሶ አደሩ ቀይ በመጓጓዝ ላይ እንዳለ አስታውቀዋል። መፈታት ያለባቸው ችግሮች አንደኛ የተገዛው ማዳበሪያ በፍጥነት እንዲጓጓዝ የማድረግ ስራ መስራት አለበት። እንግዲህ ከወደብ ወደ ሀገር ውስጥ ከገባ በኋላ ወይም ወደብ ከደረሰ በኋላ የተገዛው ማዳበሪያ ወደ የዩኒየኖች እና ወደ መሰረታዊ የህብረት ስራ ማህበራት እስኪደርስ ድረስ ከአምስት እስከ ስድስት ቀን በትራንስፖርተሮች እንደሚጨርስ ነው። ውልም የተወሰደው በዚህ ደረጃ ይገባል ተብሎ ነው የሚታሰበው። ነገር ግን በልዩ ልዩ ምክንያቶች ከአምስት ከስድስት ቀን የተባለው እስከ አስራ አምስት ቀን እስከ አስራ ስድስት ቀን የሚጨርስበት እድል ተፈጥሯል። ስለዚህ ትራንስፖርተሮች ጋር በመነጋገር የመንገድ አካባቢ ሰላማዊ ሁኔታ እንዲኖር በማድረግ በታሰበው በአምስትና በስድስት ጊዜ ቀን ገደብ ውስጥ እንዲገባና የተገዛው ማዳበሪያ የደረሰው ማዳበሪያ በፍጥነት እንዲደርስ ማድረግ ክሪቲካል ስራውንም የሚጠይቅ ጊዜ ላይ ነው መሆኑ። የኢትዮጵያ ብሔራዊ ባንክና የማዕከላዊ ስታስቲክስ ኤጀንሲ ባለፈው አመት ያወጡትን የሸማቾች ዋጋ መጠቆምን ወይም ኢንዴክስ መሰረት አድርገው አሁን እየታየ ያለው የዋጋ ንረት ከፍተኛ እንደሆነ የተናገሩት የኢኮኖሚ ባለሙያው አቶ ይርጋ ተስፋዬ ችግሩን ለመቆጣጠር ሕዝብና መንግስት በጋራ ሊሰሩ እንደሚገባ መክረዋል። ድሮድሮ መንግስት በጣም ትንንሽ ነበረ የሚያወጣው ፊ የመንግስት ቁጥሮች ትንንሽ ነበሩ ወራሽ ደግሞ የአለም አቀፍ የኢኮኖሚ ጥናት ተቋማት ደግሞ ትልልቅ ሚገራዎችን ነው የሚወጡት። ትልልቅ ቁጥሮች ነበር የሚወጡት። አሁን ግን እየተቀራረቡ ነው። ሁለቱም በሁለቱም በኩል የሚወጡ ቁጥሮች ከሰላሳ በመቶ በላይ ናቸው። እነዚህ የመንግስት ተቋማት ናቸው፣ ብሔራዊ ባንክም የማዕከላዊ ስታቲስቲክስም እነሱ የሚያወጡትን ብታይ፣ አሁን አጠቃላይ ፕራይስ ኢንዴክሱ ኮንሱመር ፕራይስ ኢንዴክሱ በእኛ ሀገር አቆጣጠር በሁለት ሺ አስራ ሁለት ወደ ሀያ ፐርሰንት አካባቢ ነው የነበረው። አስራ ሶስትም እንደዛው ትንሽ በሁለት በሶስት በአንድ ጥ በሁለት ነጥብ ሶስት ፐርሰንት ይለያሉ። ሁለት ሺ አስራ አራት ላይ እየወጣ ግን ሰላሳ ሶስት ነጥብ ስምንት ፐርሰንት መምጣት ጀምረዋል ማለት ነው። መንግስት ከዚህ ውስጥ ምግብ ነክ የሆኑ ሸቀጦች ዋጋ ሁለት ሺ አስራ አራት ላይ አርባ በመቶ ነው አርባ ነጥብ ሶስት በመቶ ነው ያጠቀው። ይሄ የአለፈው አመት ዋጋ ነው። ትልልቅ የኢኮኖሚ ጥናት ተቋማት ያወጡት የኤፕሪል እና የሜይ ሀያ ሀያ ሶስት ማለት አሁን ያለፈው ሚያዝያ እና ግንቦት ላይ የነበረው ሰላሳ ሶስት በመቶ ሰላሳ በመቶ አካባቢ ነው የነበረው። ሰው ኢንፍሌሽኑ በጣም ከፍተኛ ነው ቁጥሮቹ የሚያሳዩት። አሁን ይሄ ማለት ምን ማለት ነው? አንድ ሀውዝ ሆልድ ወይም አንድ ቤተሰብ ባለፈው አመት በወር አንድ ሺህ ብር ለመሰረታዊ ሸቀጣ ሸቀጦች ያወጣ ከነበረ የአንድ ሺህ ብር እነዛን እቃዎች ለመግዛት አሁን በሰላሳ በመቶ አድጓል ስለዚህ ሲገሮቹ የሚያሳዩት በጣም የሚያስፈራ ሲገር ነው፣ ትልቅ ሲገር ነው። ከዛ በላይ አሳሳቢው ነገር ምንድን ነው? እንዲህ በቀላሉም ልናስተካክላቸው የምንችላቸው ነገሮች አይደለም። ምክንያቱም የእኛ ሀገር ኢንፍሌሽን ብዙ ምክንያቶች አሉት። የመንግስት ፖሊሲ አንደኛው ነው። ያሳለፍነው የሰሜን ሀገራችን የነበረው ጦርነት እና እስካሁንም ዳፋው ያላለቀው ብጥብጥም ሌላ ሌላ ትልቅ ችግር ነው። ምክንያቱም አቅርቦቱን አፌክት ስለሚያደርገው። ሌላው የመንግስትን የመቆጣጠር አቅም ህግ የማስፈጸም አቅም በአግባቡ ሰርቶ በአግባቡ ጥቅም ከማግኘት ይልቅ በአንድ ምርት መቶ ሁለት መቶ ፐርሰንት ካልተጠረሰ ትርፍ ተገኘ የማይመስልበት ሀገር ሆኗል ኢትዮጵያ ውስጥ ያለው ሀገር። ስለዚህ እነዚህ እነዚህ ሁሉ ነገሮች ተደማምረው ነው እንግዲህ የዋጋ ምረትን የሚያመጡት። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ለምክር ቤት እንደራሴዎች ጥያቄዎች በሰጡት ምላሽ ሰላሳ ሰባት በመቶ ደርሶ የነበረውን የሀገሪቱን የዋጋ ግሽበት ወደ ሰላሳ በመቶ ዝቅ ለማድረግ እንደተቻለ ገልጸዋል። ከዚህም በተሻለ እንዲቀንስ ጥረት እንደሚያደርግና ምርታማነትን ለማስፋት ዘንድሮ ሁለት ሚሊዮን ሄክታር ተጨማሪ መሬት እንደሚታረስ መግለጻቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ነው፣ ባህር ዳር። የአሜሪካ ድምፅ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በመላው ዓለም የአደገኛ አክራሪዎች እንቅስቃሴ በከፍተኛ ደረጃ እየጨመረ ይገኛል። ይህ የአክራሪዎቹ እንቅስቃሴም በሴቶችና የሴቶች መብት ላይ ያነጣጠረና እየጨመረ የመጣ ችግር እንደሆነ የተባበሩት መንግሥታት የሴቶች ጉዳይ ድርጅት ያስታውቃል። አሸባሪዎች ጾታዊና ፆታን መሠረት ያደረጉ የጥቃት ዘመቻዎችን በማኅበረሰቡ ውስጥ ይፈጽማሉ። ይህም ነዋሪዎችን ሲያሸብር የማኅበራዊ ትስስሩንም ይበጣጥሰዋል ሲል የዛሬው እርሳ አንቀጽ ሐተታውን ይጀምራል። በዚህ ምክንያት ሴቶች ዘወትር የሽብር ሰለባዎች ብቻ ተደርገው ይታያሉ። እውነታው ግን የአክራሪዎች ጥቃትን ለመከላከልም ሆነ ለጥቃቱ ለሚሰጠው ምላሽ ወሳኝ ድርሻ አላቸው። ሴቶችና ልጃገረዶች በሰላም ድርድር፣ እርዳታን በማዳረስና ማኅበረሰባቸውን በማገዝ ረገድ ከፊት ተርታ ተሰልፈው ይገኛሉ። እንደዛም ሆኖ ከፍተኛ ለሆነ ሁከት በተለይም ፆታን መሠረት ላደረጉና በኢንተርኔትም ሆነ ከኢንተርኔት ውጪ ለሚፈጸሙ ጥቃቶች ተጋላጭ ናቸው ሲሉ በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ መናገራቸውን ርዕስ አንቀጹ ይጠቅሳል። እንደዛም ሆኖ ግጭትን ለመከላከል ሰላምን ለመገንባትና ጸጥታን ለማስፈን እንዲሁም የሽብር ጥቃትን ለመመከት በሚደረግ ጥረት ውስጥ ሴቶችና ልጃገረዶች በውሳኔ ሰጪነት ሚና ውስጥ በበቂ አልተወከሉም ሲሉ አክለዋል አምባሳደር ግሪንፊልድ። አደገኛ አክራሪዎች ትንኮሳን፣ ሁከትንና ሰቆቃን ሆን ብለው በኢንተርኔት በመፈጸም ላይ ናቸው። ይህም በዚያ አያበቃም። ወደ አካላዊ ጥቃት በመሻገር ሴቶችን መኖሪያ ስፍራቸውና የሚገኙበት ማኅበረሰብ ድረስ በመዝለቅ ይቀጥላል። ዓላማውም መሪዎችን ዝም ለማሰኘትና ዲሞክራሲያዊ እንቅስቃሴዎችን ለማፈን ነው ብለዋል አምባሳደር ግሪንፊልድ። በመሆኑም የሽብር ጥቃቶችን ለመቀልበስ በሚደረገው ጥረት ውስጥ የሴቶችና የወንዶች የተለያዩ ፍላጎቶች ከግምት ውስጥ መግባት አለባቸው ሲል ርዕሰ አንቀጹ በመቀጠል ይህ ማለት ሴቶችን በጸረ ሽብር እንቅስቃሴ ጥረቶች ውስጥ ተሳታፊ ማድረግ ነው ብሏል። ሽብርን ለመከላከል በሚደረግ ጥረት ውስጥ ሴቶችን አለማሳተፍ አደገኛ አክራሪነትን በማስወገድ ረገድ ሊኖራቸው የሚችለውን ድርሻ ማባከን ነው ያሉት አምባሳደር ግሪንፊልድ አደገኛ አክራሪዎች ጾታን መሰረት ያደረገ ጥቃትን አባሎችን ለመመልመል እና ማህበረሰቦችን ለማሸበር እንደ መሳሪያ በመጠቀም ላይ ባሉበት ወቅት የጾታ ጉዳይ የጸረ ሽብር ጥረቶች ላይ ሊኖረው የሚችለውን ተጽዕኖ ወይም በተቃራኒው ሊደርስበት የሚችለውን ተጽዕኖ ማጤን አስፈላጊ ነው ሲሉ መክለዋል። በሁሉም እርከኖች ሽብርን ለመከላከል በሚሰጡ ምላሾች ሴቶች የራሳቸውን እይታና ልምድ የሚያክሉ ከሆነ የጸረ ሽብር ዘመቻው ውጤታማ እና ዘላቂነት ያለው ይሆናል። ሰብአዊ መብትን በመጠበቅ ሽብርተኝነትንና አደገኛ አክራሪነትን ለመከላከል የሚደረገው ጥረት ውጤታማ እንዲሆን ሴቶችንና ልጃገረዶችን በእኩል በሙሉ እና ትርጉም ባለው መንገድ ተሳታፊ እንዲሆኑ ከማድረጉ በተጨማሪ ለውጤታማነቱም አስቻይ ሁኔታዎችን ይፈጥራል። የሽብር ጥቃት ተጎጂ የሆኑ ሴቶችና ልጃገረዶችን ፍላጎት ማሟላት፣ ጾታን ከግምት ያስገባ የአሰራር ዘይቤን ማሳደግ እና በጸጥታ ጉዳይ በሚሰሩ ስራዎች ውስጥ የሴቶችን ተሳታፊነት ማሳደግ እንዲሁም ፍትህን፣ ሰብዓዊ መብትንና የሕግ የበላይነትን ማበረታታት ወሳኝ ነው ብለዋል አምባሳደር ግሪንፊልድ። ሰብዓዊ መብትን ባከበረና የፆታ እኩልነት በሁሉም መስክ መካተት ያለበት ጉዳይ መሆኑን በሚያረጋግጥ መንገድ ሽብርተኝነትን እና አደገኛ አክራሪነትን ለመቀልበስ እንዲሁም ፆታን መሠረት ያደረገ ጥቃትን ለመከላከል ዩናይትድ ስቴትስ ከሲቪል ማኅበረሰብ ከተባበሩት መንግሥታት ድርጅትና አባል ሀገራት ጋር መስራቷን ትቀጥላለች ሲሉ አምባሳደር ሊንዳ ቶማስ ግሪንፊልድ መናገራቸውን ጠቅሶ ርዕሰ አንቀጹ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን፣ የምሽቱ ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ውስጥ ስታቀናብርልን ያመሸችው ብርሃን ኃይሉ ነች። ሳስተናገዳችሁ ያመሸሁት እንግዲህ ወልነኝ ነገ ምሽት በተመሳሳይ ሰዓት እስከምንገናኝ ሰላም፣ ደህና እደሩ። i <laughs>